ሰሞኑን ምስራቅ ወለጋ አካባቢ ባለስልጣናቱ ሸኔ ብለው የሚጠሯቸው ታጣቂዎች አግተዋቸዋል የተባሉ ስድስት ሰዎችን ለማስለቀቅ መንግስት የሚቻለውን ሁሉ እንደሚሰራ የኦሮሚያ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ለአሜሪካ ድምጽ ገልጠዋል። በአባ ገዳዎች ጥሪ ከሶስት መቶ በላይ ወጣቶች ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ቡድን ወጥተው እጃቸውን መስጠታቸውንም ኃላፊው ተናግረዋል። ታጣቂው ቡድን ከባለስልጣናቱ የሚሰነዘሩበትን ክሶች በተደጋጋሚ ሲያስተባብል ቆይተዋል። ፀሐይ ዳምጠው ዝርዝሩን ይዛለች። ወጣቶቹ የአባ ገዳዎችን ጥሪና ቀደም ሲል ወደ ሰላማዊ ህይወት የተቀላቀሉ የቡድኑን አባላት ተከትለው መግባታቸውን የገለጸው የክልሉ መንግስት ሌሎችም የእነርሱን ፈለግ እንዲከተሉ ጥሪ ማድረጉን አቶ ኃይሉ አዱኛ ለአሜሪካ ድምፅ ገልጸዋል። የነጻነት ትግል የሚያካሄድ ቡድን መስሏቸው በተሳሳተ ትርቅ ይሄን ቡድን የተቀላቀሉ ንጹሐን ይኖራሉ። እነዚህ ንጹሐን ቀጣይ ያለው ፊታቸው ያለውንም ህይወት እንዳይቀልም ከዚህ በመነሳት የኦሮሚያ ብሔራዊ ክልላዊ መንግስት ጥሪ አቅርቧል ማለት ነው። ይሄኛውን ጥሪ ስናቀርብ ከዚህ በፊትም የኦሮሞ አባገዳዎች በተሳታተ መንገድ ይህን ሽብርተኛ ቡድን የተቀላቀሉ ወጣቶች በሰላማዊ መንገድ ወደ ህብረተሰባቸው እንዲቀላቀሉ፣ እዛ ጥሪ መሰረት በርከት ያሉ ወጣቶች ወደ ሰላማዊ መንገዱ በመመለስ ላይ ይገኛሉ ማለት ነው። የአባገዳዎች እርምጃ የኦሮሚያ ብሔራዊ ክልላዊ መንግስት እንደ በጎ ነገር ወስዶ የሽብርተኛ ቡድን ውስጥ ተቀላቅሎ ህይወታቸው እንዳያል ከዛ በመነሳት ነው ጥሪ ያስተላለፈው። አቶ ሀይሉ አክለውም ወጣቶቹ በሰላማዊ መንገድ ጥሪውን ተቀብሎ እጃቸውን ከሰጡ የተለያዩ ስልጠናዎች እንደምሰጣቸው እና ወደ ህብረተሰቡ እንዲቀላቀሉ እንደምደረግ አመልክተዋል። ወደ ማህበረሰቡ የሚቀላቀሉ ሳይሆን አስፈላጊው ስልጠና ማህበረሰቡ ጋር ሲቀላቀል እንዴት አብሮ መኖር እንዳለበት የህይወት ክህሎት ስልጠናዎችን፣ የስነልቦና፣ የህግም የህገ መንግስትን ስልጠና ከተሰጣቸው በኋላ ቀጣይ ደግሞ ህይወታቸውን የሚያሻሽሉበት እና ተስፋ የሚሰንቁበት የኢኮኖሚ አማራጮችን በማሳየት ወደዛ እንዲሸጋገሩና ህይወታቸውን እንዲለውጡ ከሀገሪቷ የኢኮኖሚ ትርፋትም ደግሞ ተቋዳሽ እንዲሆኑ የሚያደርግ ስልጠና ሰላምና ከተሰጠው በኋላ ነው ወደ ማህበረሰቡ የሚቀላቀሉት። ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራውና ባለስልጣናቱ ሸኔ የሚሉት ቡድን በምንቀሳቀስበት የኦሮሚያ ክልል የተለያዩ አካባቢዎች የጥፋት ድርጊቶችን አደርሰዋል፣ የመሰረተ ልማት አውታሮችን አጥፍቷል፣ ስሉ አቶ ኃይሉ ክስ አሰምተዋል። መንግስት ዋነኛው የህዝቡን ጥያቄ የፖለቲካ ጥያቄ፣ የኢኮኖሚ ጥያቄ፣ ማህበራዊ ጥያቄን ፍታዊ በሆነ መንገድ ለመገንባት እና ህዝቡ የፍትህ ተጠቃሚ እንዲሆን የሚሰራ ህግ አካባቢ ህዝቡ የመረጠው መንግስት ነው። ይሄ አሸባሪ ቡድን በአሸባሪነት የተፈረጀው በንጹሀን ላይ እያነጣጠረ ጥቃት የሚወስድ በተግባሩ ነው የተፈረጀው። ተግባሩ ደግሞ ማውደም ነው። እስካሁን አንድ መቶ ስልሳ ሶስት ትምህርት ቤቶችን ሙሉ በሙሉ ያወደመ ነው። የታጣቂው ቡድን መሪዎች የሚሰነዘርባቸውን ውንጀላዎች እንደማይቀበሉ በተደጋጋሚ ሲገልጹ ቆይተዋል። በሌላ በኩል በምስራቅ ወለጋ አካባቢ ስድስት ግለሰቦች ትናንትና በዚሁ የታጠቀ ኃይል መታገታቸውን አቶ ኃይሉ ገልጸዋል ተናግረዋል ሸኔ ነው እገታ የፈጸመው የታገቱ ሰዎችንም ለማስለቀቅ የመንግስት የጸጥታ አካላት እርምጃ በመውሰድ ላይ ይገኛሉ የሚወሰድ እርምጃና ከዛ ተከትሎ የሚወዱ ውጤቶችን ወደፊት የምናሳውቅ ይሆናል መንግስት በአሸባሪነት ለፈረጀው ቡድን አባላት እጃቸውን በሰላም ስጡ ማለት የሚያደርሰው ስጋት አይኖርም ወይ ብዬ አቶ ሀይሉ አዱኛን ጠይቄው ነበር ባለፈው የወጣው አዋጅ ቡድኑን እንደ ቡድን ነው በአሸባሪነት የፈረጀው። ያ ማለት ግን አሁን የተደረገው ጥሪ ለቡድኑ አይደለም። የተደረገው በተሳሳተ መንገድ ቡድኑን የተቀላቀሉ ንጹሐን የትግል መስመሩ እውነተኛ መስሏቸው የተቀላቀሉ፣ በውሸት ትርክትም የተቀላቀሉ ወጣቶች ይኖራሉ እና ለእነሱ ዕድል ለመስጠት ነው የተደረገው። የታገቱትን ሰዎች አስመልክቶና ለሌሎችም ክሶች መንግስቱ በሽብር መዝገብ ካሰፈረው ቡድን መሪዎች እስካሁን የተሰማ ነገር የለም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ